حنشوفوا على خير يا راديو በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 6 2012 ዓ.ም ዝግጅታችን ጀመረ። የኮቪድ ፈተና ከጤና ጉዳዮች ባሻገር፣ የማህበረሰብ ድምጾች፣ ትልቅ ትምህርት የተማርነው ነገር አለ። ዓለም አቀፋዊ ይዘት ያለ እንደውም ከአሁን በኋላ ለሚኖረን በእንግሊዝኛ ፓራዳይም ሽፍት የአስተሳሰብ ለውጥ ይመጣል። ውስጥ ገብቶ ያነቃነቀን አን አንድ የተማረው ነገር አለ። ይሄ ምንድን ነው? ማህበራዊ ሰብአዊነት። የመጀመሪያው ስራችን ከዚህ ለመውጣት መደረግ ያለበት ማድረግ ነው። ከዛ በኋላ በሆል የነበረን ፐርስፔክቲቭ የነበረን እይታዎችን በሙሉ የቀየረ ነው። የኔም ብቻ ሳይሆን የዓለምን በሙሉ ህይወት ራሱ ምን እንደሆነ ሁላችንም እሸት እንወዳለን። እሸት ሲበላ እሸቱ ጋር ለመድረስ አገዳው አለ፣ ቅጠለው አለ፣ ቆረቆንዳው አለ። የማይፈለጉ ብዙ ነገሮች አሉ። በቆሎ ግን በጣም ትንሿ አፓርት ነች የምንበላት እሸት። ሰውም እንደዛ ነው። በአሁኑ ጊዜ ምን የተገነዘብኩት ነገር ቢኖር ልክ እሸት ስንበላ አገዳ ቆረቆንዳው እንዳለ ሁሉ ሰዎችንም ከውስጣቸው ያለውን ማር ማውጣት እንደሚገባ የሰማችኋቸው ደግሞ በወረርሽኙ የተጎዱትን ወገኖች ለመታደግ በግልም በቡድንም ሆነው የሚችሉትን ሁሉ ለማድረግ ደፋ ቀና ሲሉ የቆዩና አሁንም ጥረታቸውን ያላቋረጡ በልዩ ስራዎቻቸው ምሳሌ መሆን የቻሉ ቆየት ብለን የምንተዋወቃቸው ሶስት ተወያይ እንግዶች ናቸው። ዜናውን ተከትሎ በሚሰማው ዝግጅት ታገኟቸዋላችሁ። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሀዬ ነኝ። ዛሬ ከባሌሮቤ ወደ ሻሽመኔ የሚወስደው አውራ ጎዳና ዲንሾ ላይ በተቃውሞዎች መዘጋት ተገለጸ። ተቃውሞው የተቀሰቀሰው በመንግስት ጸጥታ ኃይሎች ሕይወቱ አልፏል የተባለውን ግለሰብ አቶ ሳዲቅ ኤብሮን የቀብር ሥነሥርዓት ተከትሎ ነው። በተቃውሞው ላይ ፖሊስ በተኮሰው የጭስ ቦምብ አራት ሰዎች ላይ ጉዳት መድረሱ የተነገረ ሲሆን የወረዳው አስተዳደር ተቃውሞውን ቀስቅሰዋል ያላቸውን ሰዎች በቁጥጥር ስር መዋሉን አስታውቋል። ሙክታር ጀማል ዝርዝር አለው። ሰኔ አንድ ሁለት ሺህ አስራ ሁለት እኩለ ሌሊት ላይ በጸጥታ ኃይሎች ነፍሱ አልፏል የተባለውን ሳዲቅ ሃጅ ኢብሮ ዛሬ የቀብር ስነ ስርዓቱ እየተፈጸመ መሆኑን ተከትሎ በተፈጠረ ተቃውሞ በጸጥታ አካላትና ተቃዋሚዎች መካከል ግጭት ተፈጥሯል። ተቃዋሚዎቹ ከዞኑ ከተማ ባሌ ሮቤ ወደ ሻሸመኔና አሰላ የሚወስደውን ዋናውን አስፓልት የዘጉ ሲሆን መንግሥት የሟችን እውነተኛ አሟሟት ለመደበቅ ሞክሯል ሲሉ ተችተዋል። ተቃውሞውን ተከትሎ ፖሊሶች በተኮሱት አስለቃሽ ጭስ ጉዳት የደረሰባቸውና የታሰሩ ሰዎችም ስለመኖራቸው ስሙ እንዲጠቀስ ያልፈለገ ሰው ለቪኦኤ ገልጿል። አራት ሰው ተጎንዷል። መንገዱን ተዘግቷል። ሮቤት ያሻሸምነ መንገድ ሙሉ በሙሉ ተዘግቷል። የዲንሾ ወረዳ አስተዳዳሪ አቶ ሐሰን ኢብራሂም ችግሩ የተፈጠረው ሆን ብሎ ጸብ ለመቀስቀስ ከሌሎች ወረዳ የቀብር ስነስርዓቱን አመካኝተው ወደ ዲንሾ ከመጡት ሰዎች ጋር ተከትሎ ነው ይላሉ አስፋልት ላይ በመውጣት ድንጋይ በመከመር ጎማ በማቃጠል ሰላምን የማይፈልጉ ጥቂት ግለሰቦች በጣም ሞክረው ነበረ ግን አልተሳካላቸውም ህግ የበላይነትን ለማስከበር ይህ እዚህ ወንጀል ላይ ተሰማርተዋል የምንላቸው ሰዎች ሁለት ሰዎች ተይዘዋል ሌሎቹ ደግሞ በዚያን ሰዓት ስርአተ ቀብሩ እንዳይበጠበት ተግባብተን ሰላም አውርደን ስርአተ ቀብሩ በአግባቡ ተፈጽሞ ተጠናቋል አቶ ሳዲቅ ሀጅ ኢብሮ። በሰኔ 11 እኩለ ሌሊት ላይ መገደላቸውን ተከትሎ የሟች ቤተሰብ ልጃችንን የገደለው የጸጥታ አካላቶች ናቸው ሲሉ፣ መንግሥት ግን በጸጥታ አካላት እጅ የሳዲቅ ኢብሮ ሕይወት ማለፉን እያስተባበለ ቢቆይም ተቃውሞ ከተባባሰ በኋላ ጉዳዩን በማመን 12 ሰዎች ላይ ክስ መከፈቱን ለቪኦኤ ገልጾ ነበር። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ባለፉት 24 ሰዓታት ኢትዮጵያ ውስጥ ከተደረጉ 5644 የላቦራቶሪ ምርመራዎች 268 ሰዎች የኮሮና ቫይረስ እንደተገኘባቸው የኢትዮጵያ የጤና ሚኒስቴር ዛሬ በፌስቡኩ አስታወቀ። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ብዛት 3166 ደርሷል። በቫይረሱ ከተያዙት ግለሰቦች 232 ከአዲስ አበባ፣ 12 ከኦሮሚያ፣ 8 ከአማራ፣ 6 ከትግራይ፣ 5 ከሀረሬ ሁለት ከደቡብ፣ ሁለት ከአፋር አንድ ከቤኒሻንጉል ሲሆኑ ቀሪው አንድ ግለሰብ የውጭ ሀገር ዜጋ ነው ይላል መግለጫው። ከኮሮና ቫይረስ ጋር በተገናኘ የስምንት ኢትዮጵያውያን ህይወት አልፏል። በአጠቃላይ በኢትዮጵያ በቫይረሱ ምክንያት ሕይወታቸው ያለፈ ሰዎች ቁጥር አምሳ አምስት ደርሷል። ህይወታቸው ያለፈ ግለሰቦች አራቱ በህክምና ማዕከል የነበሩ ሲሆን አራት ደግሞ ህይወታቸው ካለፈው በኋላ በአስከሬን ምርመራ ቫይረሱ የተገኘባቸው ናቸው ተብሏል። በዓለም ዙሪያ ያሉት የጤና ተቋማት በዓለም አቀፉ የኮቪድ-19 መዛመት ምክንያት መራቆታቸው ታውቋል። ስለሆነም ሴቶች ከእርግዝናም ሆነ ከወሊድ ጋር በተያያዘ የጤና ችግር ለህልፈት ሊጋለጡ እንደሚችሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም አስገንዝበዋል። የተባበሩት መንግስታት ድርጅት የህዝብ ብዛት አገልግሎት ዋና ስራ አስኪያጅ ዶክተር ናታሊያ ካንም በተናገሩት መሰረት የኮቪድ-19 ወረርሽኝ ከመከሰቱ በፊትም ቢሆን በሚሊዮኖች የሚቆጠሩ ሴቶች ከወሊድ ጋር በተያዘ ጥራት ላለው ሕክምና ተደራሽነት አልነበራቸውም ብለዋል። ከወረርሽኙ በኋላ ደግሞ ለከፋ ሁኔታ መዳረጋቸውን ጠቁመዋል። እስካሁን ባለው ጊዜ በእናቶች የጡት ወተት ላይ ቫይረሱ ባለመገኘቱ እናቶች ልጆቻቸውን ማጥባት እንዲቀጥሉ አገልግሎቱ እያበረታታ መሆኑን በዓለም የጤና ድርጅት የእናቶች አዲስ የተወለዱ ህፃናት የልጆች የጎልማሶችና የአረጋውያን የጤና ክፍል ስራ አስኪያጅ ዶክተር አንሹ ባነርጂ አስገንዝበዋል። አድማቾች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ1375 ኪሎሄርስ በ25 ሜትር ባንድ በ1240 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ዩኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 6 2012 ዓ ም ምሽት ፕሮግራም ነው። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ወደ ቀዳሚው መሰናዶ እንለፍ። የኮሮና ቫይረስ ወረርሽኝ ካስከተላቸው እስከ ህልፈት ጭምር የሚዳርጉ የጤና ጠንቆች ባሻገር በኑሮና በማህበራዊ ህይወት ላይ የሚያደርሰውን መጠነ ሰፊ ጉዳት በአብዛኛው ግለሰቦች የሚሆኑ ቤተሰቦች በተናጥል የሚወጡት ፈተና አይደለም። ይልቁንም ማህበረሰባዊ ጥምረትን የግድ የሚል እንጂ ተከታዩም ይህን መሰረት በማድረግ በጉዳዩ ላይ ትኩረት ያደረገ ውይይት በወረርሽኙ የተጎዱትን ወገኖች ለመታደግ በግልም በቡድንም ሆነው የሚችሉትን ሁሉ ለማድረግ ደፋ ቀና ሲሉ የቆዩና አሁንም ጥረታቸውን ያላቋረጡ የፖሊሲ ውጥኖችን በሚጨምሩ ልዩ ስራዎቻቸው ምሳሌ መሆን የቻሉ ሶስት እንግዶችን ያስተዋውቀናል። እንግዶቹን ያወያየው የፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። በቀልዳ ቀልድ ለዛ ጭምር ራሳቸውን በሚያስተዋውቁበት ይንደረደራል። ጌብሃም ዳባላለሁ እኔ የምታወቅበትን ሶስት ነገሮች ለመጥቀስ ያህል በሙያ ስራ ፈጣሪ ብዬ ራሴን ሰይም ያዋለው ኮሚኒቲያችን ውስጥ በዓለማችን በጎ የሚሰሩ የሚጥሩ ሰዎች ለእነሱ ቲፎዞ የመሆን እነሱን የማጉላት ስራ ነው ያለኝ። በሶስተኛ ደረጃ ደግሞ ሰላም ከኔ ይጀምራል በሚል የጀመርኩት እንቅስቃሴ አለ። ያም ሲሆን አንድ ነገር በዓለም ላይ ከጠፋ ሌሎችን ከመውቀስ ራሴን ምን ማድረግ እችላለሁ የሚል ላይ ያተኩኩ ሰው ነኝ። እዚህ ዋሽንግተን ዲሲ አካባቢ ይገኛለሁ። ከባድ ጥያቄ ነው፣ ግን በአጭሩ ለመመለስ እኔ ብዙ የሚታወቀው ፎተላስ ፊፍቲን ርስ አዲስ የዓለም አቀፍ የገበያ ስልት ከልማት ጋር የተያያዘ ከባህል ጋር የተያያዘ የኢትዮጵያም ከኢትዮጵያም አልፎ የአፍሪካን ባህል በአሜሪካን ገበያ ላይ አንጸባርቆ ለአፍሪካ ምርቶች ገበያ ዘርግቶ ተጠቃሚ እንዲሆኑ የአፍሪካን አምራቾች የኢንቨስትመንት ኦፖርቹኒቲ የሚሰጥ አዲስ የገበያ ስልት ገንብተን እሱን ተግባራዊ ለማድረግ በቡና ላይ ዘርግተን ያለ ማስተዋወቅና ኢንፍራስትራክቸሩን ለመዘርጋት ፖሊሲም ሰፖርት ለማድረግ እኔ ባለቤቴና ጓደኞቼ ብዙ ቀና ደፋ ብለናል። ነሱ ነው የሚታወቀው። ግን ባጭሩ ራሴን የሾምኩ የአፍሪካ የባህልና የኢኮኖሚ አምባሳደር ነው። ጥሩ ነው። ሽመቶም ምናልባት በሌሎችም በሌላ መንገድ የተዋወቀሎት ይመስለኛል። እንደማስታውሰው በ2015 ገደማ ፕሬዚዳንት ባራክ ኦባማ ወደ ዋይት ሀውስ ጋብዘው ስራዎቻቸውን፣ የማህበረሰብ አገልግሎታቸውን ካስተዋወቋቸው ሰዎች አንዱ አቶ ጥበቡ አሰፋ። አመሰግናለሁ። አቶ አለማየሁ አለማየሁ መኳን ታረቀኝ። እኔ በሪል ስቴት ብዝነስ ውስጥ ነው ወርኩት። ከኢንቨስትመንት እና ይ ካምፓኒ የተከፈተው ስ በልጅ ስም ነው። ከዛ በፊት ሌላ ካምፓኒ ነበር። ሆኖም ወደ ቱ ታውዘንድ ዋን የአካባቢው ነው ዋሽንግተን ዲሲ ሬል ስቴት ውስጥ ዘነበ ስተር የገባው እስካሁን ድረስ በዚህ በሬል ስቴት ውስጥ አለ። አመሰግናለሁ። እርስዎ እንደ ዶክተር ጌብ እና እንደ አቶ ጥበቡ ለራሱ የሰጡት ስም በዚህ ይታወቃለሁ የሚሉ ነገር የለም። በንግዱ አለም በዚህ በሬል ስቴት ውስጥ ፕሮባብሊ ኤርሌ በመግባት ብዙውን ማህበረሰብ በማምጣት የተወሰኑ በትልቅ ደረጃ የደረሱ ልጆችን እንዲፈጠሩ የተደረጉበት ሁኔታ አለ። እርስዎ ጠየም አድርገው ነው እየነገሩን ያሉት። በኋላ ላይ ዝርዝሮችን ስናነሳ አስተዋጽኦቻችሁን። እንግዶች የሶስታችሁንም ለጊዜያቸው አመሰግናለሁ። በዚህ ኮቪድ አስራ ዘጠኝ በማህበረሰባችን ላይ ያደረሰውን ጉዳት፣ ብሎም የሚቀጥለው ምዕራፍና ሊደረጉ የሚችሉ ነገሮች፣ በህይወትም የታዩትን ጨምሮ በየበኩላችሁ በዚህ ፕሮግራም የምንወያየው ለማህበረሰብ የምታበረክቷቸው አስተዋጽኦ ለሌሎችም በምሳሌነት መታየት ይችላሉ። ይልቁንም ደግሞ አሁን ካለበት እጅግ ፈታኝ ጊዜ አንጻር ምን አይነት ስራ እየተሰራ ነው? ህይወትም እንዴት እየተኖረ ነው? ዋሽንግተን ዲሲ እና አካባቢ የምትኖሩ በኮሮና ቫይረስ ወረርሽኝ ጣቢያ ብዙ የተቸገሩ ሰዎችን የተከሰቱ ሁኔታዎችን ተከትሎ ሰዎችን የሚረዱ ትልልቅ ስራዎች ውስጥ እየተሳተፋችሁ በመሆናቸው ነው የጋበዝኳችሁ። እስኪ በአጭሩ እየተሰሩ ያሉትን ሁኔታዎች እናስተዋል። ማህበረሰባችን የቱን ያህል ተጎድተዋል? በምን አይነት ይዞታ ውስጥ ነው ያለው? ዶክተር ጌብ እና አቶ ጥበቡ በጋራ የምትሳተፉባቸው የተለያዩ ስብስቦች እንዳሉም ተረድቻለሁ። እስኪ ዋና ዋናውን እናንሳ። ዶክተር ጌብ ማህበረሰባችን በዚህ ወረርሽኝ እንደተቀረው አሜሪካዊ ሁሉ ለአደጋው ተጋልጧል። ህይወታቸውን ያጡ ሰዎች አሉ፣ የታመሙ አሉ በወረርሽን ጊዜ የንግድ ተቋማት በመዘጋታቸው ንግዳቸው ላይ የተዳረገ ስራቸውን ያፈሰወታል እነሱ ሁሉ መልሶ ለማቋቋም እጃቸውን ይዘው ለማንሳት የሚደረጉ ጥረቶች ውስጥ በንቃት ይሳተፋል። ይንገሩን የሚያስታውሷቸው ያዩዋቸውን ባለፉት ጥቂት ወራት ውስጥ አሉላ ስለ እድሉ እንደገና አመሰግናለሁ። እስቲ እንደው ከቪኦኤ ልጀምርና ሰው መቼም መጀመሪያ የመጣበትን ቤት እኔ ቪኦኤን ተቃላት ወደ እግር ብያዋለሁ ም የሆነበት ን ለማጣፈጫ ለመጀመር ያህል ቃላት ወደ ተግባር ዋለው እና የዛሬ ሶስት ወር አሉላ እኔን ክብረት አበበ ከሚባል የጠብታ ድርጅት ባለቤት አዲስ አበባ ያለ አሳወቅ ይሄ ነበረ። አንተ ዝግጅት ላይ ቀርቦ ከተዋወቅን በኋላ አንድ የወሰድኩት ትልቅ ነገር ምንድን ነው? ከሱ የተማርኩት ድሮ ብዙ ጽሁፎችን በእንግሊዝኛ ነበረ ምጽሆ ምን እንደያዘኝ አላቅም፣ እና አንድ ቀን አሳስቼ በአማርኛ ስጽፍ ከአዲስ አበባ ድረስ እዚህ የሚሰማ ጭብጨባ ከክብረት ቀረበልኝ እና ያ ጭብጨባ አነቃቅቶ አማርኛ አለመጻፍ በቃ ብዙ ጽሁፎችን በአማርኛ ጽፌ ያለ ኢትዮጵያ ተዛርሰዋል እና ከክብረት የወሰድኩት አንድን ሰው በወቀሳ በጭቅጨቃ ሳይሆን በጭብጨባ መለወጥ ይቻላል የሚል ትምህርት ወስጃለሁ። እና ስራዬ ሰዎች የሰሩትን ነገር ማስተዋለው እና ማህበረሰባችን ውስጥ ምን ምን እንቅስቃሴዎች አሉ ለሚለው አንደኛ በዚሁ በዋሽንግተን ዲሲ አካባቢ የሰላምና እድገት ማዕከል የሚባል በአቤል ጋሼ የሚመራ ሌሎችም፣ እነ ማህሌት አንጎ፣ እነ ልዕልት ገሊላ፣ እነ ውስታዝ ጀማል፣ እነ ዳዊት አላምቦ፣ እነ ካፕቴን አብይ ያሉበት ድርጅት በየሳምንቱ ቅዳሜ ቅዳሜ የተለያዩ ባለሙያዎችን እያመጣ የጤና ባለሙያ፣ የኢኮኖሚ ባለሙያ፣ የመንግስት ባለስልጣናትን፣ የሙያ በሌላ በተለያየ መስክ ያሉትን ሰዎች እያመጣ ህብረተሰቡን በማስተናገድ ላይ አለ። እንደዚሁም ደግሞ በጎ አድራጊዎችን በማሰባሰብ ቁሳቁስ እርዳታም ሆነ የሰዎችን ጥያቄ የሚመልስ ድርጅት እንዳለ አውቃለሁ። እዛ ድርጅት ውስጥ አመራር ላይ የለውም፣ ግን ስራቸውን በማጉላት የሆንና ከች ብያለው። ሌላ ሳልናገረም አልዘጋ። አትላንታ ጆርጂያ የሚገኝ አንድ የወጣቶች ግሩፕ አለ፣ ኢትዮጵያን ፕሮፌሽናል ግሩፕ የሚባል አለ ነገር ልጥቀስ እና እዛ ውስጥ እንደ ስማቸውን ሻውት አውት ለማድረግ ያህል ዮናታን አመዘነ፣ ሊሊያ አንደ ማርያም፣ ሳሚ ተስፋዬ፣ አስኪዶም ተመልሶ ፍሳ ገብረ እግዚአብሔር የሚባሉ በበጎ አድራጎት ህዝቡን አደራጅተው እንደዚሁ በሳምንት ሁለት ቀን ኮንፈረንስ እያደረጉ ጥያቄዎችን እየመለሱ ከማድረግ ሌላ በአካባቢ ያለው የኢትዮጵያ ኮሚኒቲ ክሬዲቱን እንዲወስድ እነሱ ግን ስራውን እየሰሩ ያደርጉን ነገር በጣም አራያነት ያለው ነው እና በአጭሩ በዋሽንግተን ዲሲ እና በአትላንታ በቅርብ ያየዋቸው የህብረተሰቡን ጥያቄ አንድ አንድ በመመለስ ባለሙያዎችን በማቅረብ ኢትዮጵያን ባለሙያዎችን ብቻ ሳይሆን የአካባቢውን ባለሙያዎች እና ባለስልጣኖች በማቅረብ ሰሩታለ። ጥበቡ ብዙ ጊዜ በአሜሪካ ባለስልጣኖች ጋር ባለው ግንኙነት እነሱም እንዲቀርቡ በማድረግ ሁሉም በመተባበር በርብር የሚሰሩ ስራዎችን አይቻለው። መልካም። በተጨባጭ እናንተ እየሰራችኋቸው ያሏቸው ስራዎች እንደጠቀምኩት ለውይይት እንዲቀርቡ ነው ሀሳቡ። አቶ ጥበቡ ለዶክተር ጌብ ያነሳውትን ጥያቄ ልመልስ እና ላንሳ። ይበልጡን ግን የታዘቧቸውን በማህበረሰብ ውስጥ የደረሱ ጉዳቶች በቅርብ የሚያውቋቸው ምናልባትም የዚህን ፈተና እውንነት በርቀት በአሃዝ ብቻ የሚገለጥ ሳይሆን በእርግጥ በተጨባጭ ሰዎች የተጎዱበት መሆኑ መልሶ ለማቋቋም የሚደረገው ጥረት ላይም የነኚህ ሰዎች ሁኔታ ከግምት እንዲገባ እስኪ ህይወት እንስጠው። አቶ ጥበቡ በቅርብ የሚያውቁት ሰው በዚህ ህመም ሳቢያ ጉዳት የደረሰበት ቤተሰብ ስም በመጥቀስ ቢጀምሩ መልካም። ጥሩ ጥያቄ ነው። መጀመሪያ ግን አቶ ጌብ ላሉት የኢትዮጵያ ኢትዮጵያን ሴንተር ፒስ ኤንድ ፕሮግረስ መስራች ይሆንኩበት በጣም የምኮረበት የኢትዮጵያዊ ድርጅት ነው። አቶ ጌብ በጣም ከኛ ጋር ይሰራል እንደውም ዛሬ የሞንጎሞሪ ካውንቲ ዲሬክተር ኦፍ ሄልት እና ሂዩማን ሪሶርስ ዲፓርትመንቱን ጋብዘን እያወራን ነው። በዛ ብዙ ስራዎች የሚሰራ ነው የእኛን ማህበረሰብ መሪዎች እያቀረብ ጥያቄ ልምጣልህና፣ የኮቪድ ናይንቲን ችግር ሁለት ዘርፍ አለው። የመጀመሪያው የጤና ጉዳቱ ነው። በማህበረሰባችን ወዲያው የደረሱ እስካሁን በዚህ ሁለት ወር ውስጥ በምኖርበት አካባቢ ሁለት ኢትዮጵያኖችን ህይወት አጥተናል። አንደኛዋ የመጀመሪያ በሶስት ዓመት ወጣት የአራት ልጆች ርጉዝ ሆና ቼክአፕ ለማድረግ ወደ ዶክተሯ ሄዳ የዛን ጊዜ አወቀች። የስምንት ወር እርጉዝ ነበረች። ልጇ ተወልዶ ሳታየው አልፋለች። ያ መጀመሪያ ሁለተኛው ሳምንት ላይ የመጣ በጣም አስደንጋጭ በጣም አሳዛኝ ልጅ ማጣት፣ ደግሞ እናት ልጅ ወልዳ ሳታይ ልጅ ነሞ ሌላ ራሱን የቻለ ከባድ ሰባሪ ዜና ነው። ይህ ህብረተሰባችን በጣም አስደንግጧል። ተኮማ ፓርክ ውስጥ ነበረ ኖቶ የኢትዮጵያ ህብረተሰብ ብቻ ሳይሆን የአሜሪካ ህብረተሰብ አስደንግጧል። እኔ የምኖርበት ከተማ ወደ ሀሺ ሰው ይኖራል ቢሲ እና ቨርጂኒያ አካባቢ ነው ያለው የኢትዮጵያውንና የአሜሪካውን ማህበረሰብ ለማስተባበር እኔ እና ሜሯ ወደ ሰባት የሚዲያ ገለጻ ወሰተን እውቅና ሰጥተነው ሳፋን አውርተን ሶስት ሳምንት ውስጥ ወደ ሁለት መቶ ሀምሳ ሺ ዶላር ሬዝ ለማድረግ ችለናል። ሰባችንን በማስተባበር ኢትዮጵያዊንም አሜሪካዊን ማስተባበር የመጀመሪያ እንትናችን እሱ ነበረ። በጣም የሚያሳዝን ነው የሚያስደነግጥ ነው። እኔ አሁን ከማውራበት ቦታ አራት ሎክዳውን ደ ከዛ ቀጥሎ ሌላ ደግሞ አንድ ውድ ጓደኛ ወንድም በስራው ማቀው ቤተሰቦች እዚህ የሚያስደር አ የሚባል ወንድሞችን በድንገት አጥተናል። ይሄ እንግዲህ ኢሚዲየትሊ በጤናው ዙሪያ ያጋጠመ ችግር ነው። ከዛ በኋላ ደግሞ ያው ሲዘጋ ሁሉ ነገር በኢኮኖሚ ደግሞ በጣም ተመቷል ህብረተሰባችን። የእኛ ኢኮኖሚ ሎካል ኢኮኖሚ ብዙ ቢዝነሶቻችን ተዘግተዋል። ብዙ የእኛ ህብረተሰብ በሰርቪስ ኢንዱስትሪ ላይ ያሉ ብዙ ቦርታሉ። ሌላ ደግሞ የሚገርመው ኢሴንሻል ሰርቪስ የሜዲካል ሰርቪስን በማቅረብ በእኛ ህብረተሰቡት በጣም ብዙ የእኛ ህብረተሰቦች አገልጋይ ናቸው ለአሜሪካኑ ህብረተሰብ ከነርሲንግ ሆም ጀምሮ ሆም ኬር ጀምሮ ነርስ እና ሜዲካል ዶክተር በመሆን በጣም ሰፋ ያለ አገልግሎት እየሰጠ እነሱ ደግሞ ኢሴንሻል ሰርቪስ ላይ እየተሳተፉ ነው። የመጨረሻው የጤነኛ ሁለተኛው ደግሞ ችግር አሁን የምናየው የመንፈስ መረበሽን ኮቫድ ጋራ ስራ ከማጣት ጋራ ከኢኮኖሚ ችግር ጋር በተያያዘ አሁን ደግሞ ብናየው ወይ አሁን ሜይ ሰበዝ ላይ አንድ ወጣት ኤሪትራዊ ሀያዘጠኝ ዓመት ልጅ ስራውን አጥቶ ከቤተሰቦች ጋር ቁጭ ብሎ የመንፈስ ጭንቀት ደርሶበት ተረብሽ ቢላ ይዞ ውጭ ስለወጣ ያንን ጎረቤት በደወለው ፖሊሱ እንደመጣ ሽጉጥ አውጥቶ ቢላ ስለያዘ ጮሆ ሊያስጥለው ሞክሮ ስላስደነገጠው ልጁ ደግሞ ወደፊቱ ሲሮ ስጥየት ገሎታል። ይሄ ደግሞ ከሜንታል ኢሹ ጋር የተያያዘ ነው እና ኢኮኖሚካሊ በጣም ተመትተናል። ደግሞ በጣም ስለምናገለግል ብዙ ብረተሰቦቻችን ጥሰዋል። አሁን ደግሞ መቋቋሚያ ላይ ለምሳሌ የአሜሪካን መንግስት ከካውንቲው ከአውራጃው እስከ ክፍለ ሀገሩ ከመንግስቱ የሚሰጠውን እርዳታ ደግሞ እንደሚገባው ተጠቃሚ አልነበረን አልሆንም እና ገና መግቢያው ላይ ያለ ነው። እስካሁን በጣም ተጠቅተናል። ግን የሚያስደስተው ሁሉም በየፊናው ሁሉም በየጎኑ በቤተክርስቲያን የተደራጀ በቤተክርስቲያን በሰራ በማህበር በደ የተዘጋጀው ሁሉም ብቅ እያለ መተባበር እሱ መልካም አመሰግናለሁ። እንዳሉት እንግዲህ ገና ሂደቱ ተጀመረ እንጂ አላበቃም። የዚህ ወረርሽኝ ጉዳት በዚህ በዩናይት ስቴትስ ብዙ ሰዎች ባለቁበት እንኳን ገና ጀመረ እንጂ ዳር አልደረሰምና ፈተናው ትልቅ ነው። በዚህ ሂደት ውስጥ ምን መደረግ ይችላል? የትኞቹ ሰሩ፣ የትኞቹ አልሰሩ? ምን ነጥቦች እያነሳ እንወያያለን። አቶ አለማየሁ ወደ እርሶ ልሻገር። እሱ የተሳተፉበት ሌሎችን ለመርዳት የተደረገ ተግባር አስተውያለው ከና አጋጣሚዎችን ቆየት ብለን እናነሳለን። እርሶም እንደ አቶ ጥበቡና እንደ ዶክተር ጌብ በቅርብ የሚያውቋቸው ካሉ በማህበረሰብ ውስጥ ጉዳት የደረሰባቸው በሕይወት ይሁን በጤና ችግር የገጠማቸውን ሰዎች እስኪ በሱ እንደርደር። አዎ፣ በእርግጥ የማውቃቸው ታሞ ከምም ብዙ ችግር በኋላ የዳኑ የተወሰኑ ሰዎችን አውቃለሁ። መስገን ሌላው እሳቸው እንዳሉት ቅድም ልጇን እንደተገላገለች ያረፈችው ሴትዮም ነው። በዚሁ በእኛ አካባቢ ናቸው ያለው በሙሉ እና በዚህ ደረጃ በእርግጥ አንድ እሱ አለ። ሌላው ደግሞ ያው የኢኮኖሚካል ሰፈሪንግ አብሮ ከሚመጣው ጭንቀት ይሄ በሚመጣበት ጊዜ ማህበረሰቡ ላይ የሚደርሰው የጭንቀት መንፈስ ኢቭን አይዞውም ግማሹ የስራ እጦቱ በዛ በዛ ብዙ ጭንቀት ውስጥ የገቡ ሰዎች ሁሌ ተሮም ነው እንደውም አንደርስታንድ ያደረኩት በተለይ በአንድ ፕሮግራም ኢንቮልቭ ካረግን በኋላ በቻልተ የምታውቀው ሪካቨር ያደረጉ ሰዎች አውቃለሁ። እርግጥ ያገገሙ ሰዎች፣ ተሽሏቸው የዳኑ ሰዎች። አቶ አለማየሁ ከእርሶ ጋር ቀደም ብዬ እንደጠቀምኩት በተግባር እያንዳንዳችሁ የተሳተፋችሁባቸውን የተወሰኑትን ስራዎች የመመልከት የመከታተል እድል አግኝቻለሁ። እርሶ ከጥቂት ሳምንታት በፊት በዚህ በሽታ ህብረተሰቡ ሲጠቃ እንደሚጨነቅ እንደ ማንኛውም ሰው ያሳሰበትን ገልጸው ስለምንተዋወቅ ደውለውልኝ፣ በኢትዮጵያ በሩቅ ያለው ያሳስበናል። ኢትዮጵያ ከገባ በኋላ የሚፈጠረው በጣም ያስጨንቀኛል። ነገር ግን እዚህም ከፍተኛ ጉዳት እየደረሰ ነው። እና በቅርብ የምናውቃቸውን ሰዎች እንደ ማወቃችን ልንደርስላቸው እንሞክራለን። ሁሉም ሰው እንቅስቃሴ ተገድቷል፣ በቤት ውስጥ እንዲዘጋ ተብሏል እና በቤታቸው ተዘግተው ያሉ ነገር ግን የሚረዳቸው የሌላቸው በርካቶች አሉ እና ያሳስበኛል። ይሄ ሁኔታ ምን መንገድ አለ ቤት መንገድ ልረዳ እችላለሁ የሚል ከራሱ የመጣ ጥያቄ ይዘው ነው የደወሉልኝ። ከዚያ በኋላ የሄዱበት በጣም የሚያስደስት ነገር መስራታችሁን ተመልክቻለሁ። እስኪ ያጋሩን ምን ሆነ?

ያኔ የመኖሪያ ፈቃድ የሌላቸው ስለሚኖሩ ጭንቀትም ስለሚኖር አትሊስት ለማነሻሻ ያህል አትሊስት ችግር ውስጥ ያለውን ማህበረሰብ እኛው ለመርዳት አትሊስት የተወሰነ መነሻ እንስጠውና ህዝቡ እንነሳሳና እርስ በርስ እንዴት እንድንረዳዳ የምንችለውን እኔ በኩሌም ላድርግ ነበረ። ለአንተን ጨርሼም ተመልሼ ከአይንዬም ጋር አወራሁ። አይንዬ እና ቴዲም አውርተው ነበረ። አፓረንትሊ ግን ከዛ በኋላ ያው እኔ ይህን ያህል ሰጣቸው። አሉ እናንተ ማድረግ የምትችሉትን አድርጉ፣ ዋናው ሰው ይነሳሳ የሚል የመጀመሪያ በኔ በኩል የሚችለውን ያህል የፋይናንስ መጠን ሰጥተዋቸው ያንን ይዘው በእውነት አንደኛ አልጠበኩትም። እንደ የሰውም ራሱ በዚህ ደረጃ ይነሳል ብዬ አላሰብኩም ነበር። እንዳወራ ነው ምንድነው፣ ዋናው ቁም ነገሩ የመጀመሪያው አካባቢ ነው። ገና ሶሳይቲውም ራሱ ዲፕሬሽን ውስጥ ነው ያለው። የተወሰነ ኤነርጂ ሰጥተኸው፣ ሌላው በሙሉ የሚነሳበትን ሁኔታ ሀይል ሰጥተኸው ሁሉም የሚነሳበትን ሁኔታ ነበረ፣ ፍላጎት የነበረኝ ያ በትልቁ ነው የሆነው። ሰው በአንዬና በቴድሮስ አታቅታላችሁ በሱ በኩል የነበረው ይህን ያህል ገንዘብ ተሰጥቶናል፣ ይሄን እያደረግን ነው። ከዛ የሰውን ቅሶና የሰውን ሲሰማ የሚገርምህ ማህበረሰቡ በሙሉ እንዳለ ነው የተነሳንበት አላማ ተሳክቷል። በጣም ደስ ያለኝ ምክንያቱም ለብዙ ሰው ብዙ ሰው ለምሳሌ ገንዘብ የሚያዋጣ አለ ግማሹ ቤት ያልነበራቸው ሰዎች ቤት ይሰጠዋሉ። ምግብ ራሱ ከሌሎቹ ጋር እያገናኙ ስንቱን ማህበረሰብ ረድተዋል። እና ጥሩ የሆነ እንዳወራ ነውም ጥሩ የሆነ ኤነርጂ የማነቃቃት መንፈስ መንፈሱ በጣም ጉዙ፣ በየቦታው በየኮሚኒቲው ኦርገናይዝ እየተደረገ ነው። ትልቅ ነገር እየሆነ ነው። ህዝቡ በሙሉ እየተረዳዳ ነው። በጣም ትልቅ ነገር ነው እሱ። በጣም ደስ ብሎኛል። አሉላ እዚች አንድ ትንሽ አንድ ጊዜ እንደው ስለ አሌክስ ብዙም ባንተዋወቅ እንደው በትናንትና እና በዛሬ መሀል እንደው ካረኩት መቃኘት አንድ መናገር የምፈልገው ነገር አለ። አሌክስ ፈገግ ማለት ትችላለህ። እንዲህ ስናገር ስለ አንተ ልናገር ፈገግታ በጣም ው አንድ ቃል አለ፣ ኢትዮጵያዊ ጨዋነት የሚባል ነገር አለ። በነገራችን ላይ ዲሞክራሲ እንላለን። ዲሞክራሲ ውስጥ ጨዋነት ከሌለ አይበጀንም። ካፒታሊዝም ይባላል። እዛ ውስጥ ጨዋነት ከሌለ አይበጅም። ያ ኢትዮጵያዊ ቅመም እና መድኃኒት ነው እና ታዋቂ ነው። አሉላ ለምሳሌ አለማየ ስተናግረው እንደው ከሰማሁት ትንሽ የሚመስል ግን ትልቅ ተጽዕኖ ያለው ነገር እንደሆነ ይገባኛል። ያ ኢትዮጵያዊ ጨዋነት ስላለ የሀገር ሰው እንዲሰራው እንዲሰራው ብሎ ላይናገር ይችላል። ስለዚህ ያ እንዲታወቅና እኔ ግን የማቀው እንደው አንዳንድ ጊዜ የሆነ ሰውን ከሰው ጋር ብቻ አገናኝተ በሁለቱ ሰዎች መሀል ትልቅ እሳት ሊጋጋል ከቻለ ተጽዕኖ ፈጠርክ ማለት ነው። ስለዚህ አሌክስ እንደኔና እንደ ጥበቡ ስለምንተዋወቅ አብረን ስለምንሰራ እንደዛ ባይናገር እንደው ስራው ግን በጣም የላቀ ተጽዕኖ ያለው እንደሆነ መስማቴ ለመናገር ነው። ኢትዮጵያዊ ጨዋነት መድኃኒት ብያዋለሁ። በትክክል ነው የገለጹት። የጋበዝኳችሁም ሁነኛ ሊታይ የሚችል ማህበረሰብ ውስጥ ጎልቶ የወጣ ስራ በመስራታችሁ በራሳችሁ ብቻ ሳይወሰን አብረዋችሁ የሚሰሩትንም በነቃ መንፈስ የአቅማቸውን እንዲያደርጉ ማበረታታታችሁ ለሌሎች ምሳሌ የሚሆን ስራ በመኖሩ ነው። አቶ አለማየሁ ሊገልጹ አልፈለጉትም እንጂ በገንዘብ መጠን እንኳን ያደረጉት በዚህ እንቅስቃሴ ውስጥ አምስት ሺህ ዶላር ነው ከኪሳቸው አውጥተው የሰጡት። በቀላሉ ሰዎችን በጉልበታችንም በጊዜያችንም እንረዳለን ያሉ እንደ እሳቸው ሁሉ ጥሩ መንፈስ ያላቸው ወጣቶች ናቸው። አሁን ስማቸውን እየጠቀሱ ያሉት እነ አቶ አይንዬ እና አቶ ቴዎድሮስ ለገሰ ሌሎችን መድረስ የቻሉበት በምሳሌነቱ ወዲያውኑ ነው ሌሎችን ያበረታታው። አቶ አለማየሁ ሌላም ጊዜ ይታወቃሉ። በሬዲዮ ጣቢያችን የተጎዳ ሰው ኢትዮጵያ እንዲህ ያለደረሰበት በተባለ ጊዜ የዛን ሰው አድራሻ ጠይቀው ለዛ ሰው የሚረዳ ነገር በገላቸው አድርገው ከዛ በኋላ የሚቀጥሉ ናቸው። ምንም ይሄን አደረግኩ እንዲህ ተደረገ የማይሉ ወጣት ነው። ለስነ ስርዓቱ ነው አንቱ ብለው። አመሰግናለሁ። ዶክተር ጌብ ትክክል ብለዋል። እስኪ ገፋ አድርገን እንነጋገር። ይሄ አሁን ያለንበት የኮቪድ አስራ ዘጠኝ ወይም የኮሮና ቫይረስ ወረርሽኝ ዓለምን ነው ያንቀጠቀጠው። የሰው ልጅ እሱ ሁሉን ነገር የሚያደርግ የሚመስለውን ከምንም በላይ ውሱን አቅም እንዳለው ያሳየ። በእርግጥ ሐኪሞች የሚመክሯቸው የበሽታውን መዛመት ለመቀነስ የሚደረጉ ጣሉ፣ እሱን በሀገራችንም በኢትዮጵያም ያሉ በዚህ ሰዓት የሚከታተሉ አድማጮቻችን በተግባር በማድረግ ለውጥ እንደሚመጣ እንዲያምኑ እንፈልጋለን። ነገር ግን ስለ ህይወት ምን ግንዛቤ ሰጣችሁ? በስራ የምታደርጓቸውንም ሆነ ወደፊት ማህበረሰቡ ጠንክሮ እንዲወጣ ንግዳቸውን፣ ገንዘባቸውን፣ ንብረታቸውን ያጡ እንዲጎለብቱ የሚደረጉ ነገሮች እንነጋገራለን። ምን ታዘባችሁ ስለ ህይወት ዶክተር ጌ የተማር ነው ነገር አለ፣ ዓለም አቀፋዊ ይዘት ያለ። እንደውም ከአሁን በኋላ ለሚኖረን በእንግሊዝኛ ፓራዳይም ሽፍት የአስተሳሰብ ለውጥ ይመጣል። ውስጥ ገብቶ ያነቃ ያነቃል። አንድ የዓለም የተማረው ነገር አለ። ይሄ ምንድን ነው? ማህበራዊ ሰብአዊነት አድርገው ሁላችንም እሸት እንወዳል። እኔ ያደኩት የበቆሎ እርሻ ባለበት ነው። እስካሁን ድረስ በጣም የሚናፍቀ ነገር ነው። ወደ በቆሎ እሸት እና የሚገርማችሁ በቆሎ እሸት ሲበላ እሸቱ ጋር ለመድረስ ብዙ ነገር አለ። አገዳው አለ፣ ቅጠሉ አለ፣ ቆረቆንዳው አለ፣ የማይፈለጉ ብዙ ነገሮች አሉ። በቆቆሎ ግን በጣም ትንሿ ፓርት ነች የምንበላት እሸት። ሰውም እንደዛ ነው። በአሁኑ ጊዜ ምን የተገነዘብኩ ነገር ቢኖር ሁላችንም ሁ የተሟላን አይደለን። ሁሉም ሰው እንደዛ ነው። ስለዚህ የተማርኩ ነገር ቢኖር እሸት ስንበላ አገዳው አለ፣ ቆረቆንዳው አለ፣ ምኑ እንዳለ ሁሉ ሰዎችንም ከውስጣቸው ያለውን ማር ማውጣት እንደሚገባ እና ይህንንም ስል በዓለማችኑ ሶስት ሰዎች ልጥቀስ የመጀመሪያው ስራችን ከዚህ ለመውጣት መደረግ ያለበት ማድረግ። ከዛ በኋላ ለሆል የነበረን ፐርስፔክትቭ የነበረን እይታዎችን በሙሉ እየቀየረ ነው፣ የኔም ብቻ ሳይሆን የዓለምን በሙሉ ህይወት ራሱ ምን እንደሆነ የህይወትን ሪሊ ሁለት ሳምንት በፊት የነበረው ፕላን ይሄ ሳይገባ እና ከዛ በኋላ ውስጡ ገብት ምን አይነት ነገር እንደመጣ ያየንበት ሁኔታ ወደፊቱ ህይወትን በምን ደረጃ ማየት እንደሚቻል ሁላችንም በአንድ ባክስ ውስጥ እንዳለ አድማጮች፣ ውይይቱ አልተቋጨም። ተከታዩን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቻችንን እናመሰግናለን። አድማጮች እናንተም እያዳመጣችሁን ስለሆነ እናመሰግናለን። አስተያየት ወይም ጥያቄ ካሏችሁ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ላይ ላኩልን። ስርጭቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉም ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ሞቢ ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። አሁን ተራው የሙዚቃ ቃና ነው። ደሳሌ መኮንን ግሩም የሆኑ የእንግሊዝኛ ዘፈኖችን መራርጦ አብሯችሁ ሊያመሽ ተዘጋጅቷል። ቀሪውን ሰዓት ዘና ብላችሁ እንድታሳልፉ ከእርሱ ጋር ልተዋቸው። መሰግናለሁ ለውጽሆን የአየር መስመሩን ስለለቀቅሽልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራችሁ የሙዚቃ ቀና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቀና ፕሮግራም የተመረጡ ለጆሮ የሚስማሙ ልዩ ልዩ ዜማዎችን ይዤላችሁ ቀርብ ያለው መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘው የምሽት ፕሮግራማችንን የምንጀምረው ኖ ጋይዳንስ በተሰኘው ዜማ ይሆናል ድምፃዊ ክሪስ ብራውን ከደይጋ። Trips that you plan for the next whole week. Been too long for So cheap and your flex OD and sex OD. You got it, girl. You got it. Hey. You got it, girl. You got it. Yeah. Pretty little thing. You got a bag and now you're You just took it off the line. No mileage. Talking why you come around and i they silent. Through the cooper 17, no guidance. You be staying low, but you know what the prize is. Ain't never got you know it being modest. Poppin' shit, only cause you know you poppin'. Yeah, you got it, girl, you got it. ብራውን ብራውን ከድሬክ ጋር በመሆን ኖ ጋይዳንስ እያሉ የተጫወቱትን ዜማ ነበር እያደመጥ ነው። በመቀጠል የምናደምጠው ደግሞ ቆየት ያለውን የሌዲ ጋጋን ዜማ ይሆናል። የዜማው ርዕስ ባድ ሮማንስ ሌዲ ጋጋ እንደ አውሮፓውያን አቆጣጠር አጣጠር በ2009 በገበያ ላይ ከዋለችው ዘ ፌም ማንስተር ከተሰኘው ሶስተኛው የስቱዲዮ አልበም ውስጥ ባድ ሮማንስ የተሰኘውን ዜማዋን ነበር ያደመጥነው። በመቀጠልም እንደዚሁ ቆየት ወዳለ ዜማ ላቆያችሁና ላቭ ኢዝ አ ዋንደርፉል ቲንግ ይለናል ማይክል ቦልቶን። የአውሮፓን አቆጣጠር በ1991 ዓመት በገበያ ላይ ከዋለው ታይም ላቭ ኤንድ ተንደርነስ ከተሰኘው የማይክል ቦልተን ሰባተኛ የስቱዲዮ አልበም ውስጥ ላቭ ኢዘ ወንደርፉል ቲንግ የተሰኘውን ዜማውን ነበር ያደመጥነው። ኒው ጀርሲ ከነቲከት የተወለደው ማይክል ቦልተን አሁንም ድረስ ዜማዎቹ እጅጉን እንደተወደዱለት ነው። በመቀጠል የምናደምጠው ደግሞ የኬሊ ክላርክሰንን ስትሮንገር የተሰኘውን ተወዳጅ ዜማዋን ይሆናል። Kill you makes you stop It's a Kelly Clarkson is the man of the year. The going to West Cay, Jimmy Foxx. He's a gold digger. She take my money. Well, I'm in need. Yes, it's a trifling friend indeed. Oh, she's a gold digger. Way over town. That digs on me. Uh -huh. She give me money. Now, I ain't saying she a gold digger. No broke bro. I ain't saying she a gold digger. But she ain't messing with no broke broke. girl, ahead, get down. Get down, girl, ahead, get down. A get down, girl, ahead, get down. A get down, girl, at a beauty salon. With a baby Louis time under her underarm. She me, said, me, I can tell you rock. I can tell by your charm. Fonz, girls, you got a flock. I can tell by your charm and your arm. But I'm looking for the one. Have you seen her? My psychic told me she'll have a sex arena. Trina, me. Gina, for Lopez, four kids. Me, and I got to take all they bad asses showbiz. OK, me, get your kids. But then they got their friends. Me. I pulled up in the bins, They all got a Benz. We all went to Den. And then I had to pay. Me, if you with this girl, then you better be paid. You know why? Take too much to touch her. From what I heard, she got a baby by Buster. My best friend said she used to with Usher. I don't care what none of y'all say, I still love her. Now I ain't saying she a gold digger. Uh, but she ain't messin' with no broke, bro, bro. Uh, Now I ain't saying she a gold digger. Uh, but she ain't messin' with no broke, broke. Uh, no bro, bro. uh, no bro, bro. uh, get down, girl, go ahead, get down. She got one of your kids, got you for 18 years. I know somebody paying child support for one of his kids. His baby mama car is bigger than his. You will see him on TV any given Sunday. Win a Super Bowl and drive off in a Hyundai. She was supposed to buy you shorty Tyco with your money. She went to the doctor, got go with your money. She walk around looking like Michael with your money. Should have got that insured Geico for your money. money. If you ain't no punk, holla, we want freedom. We want freedom. yeah. That you need to have, and when she leave, yo she gonna leave with half. 18 years, 18 years, and on her 18th birthday found out it wasn't his. Now I ain't saying she a gold digger, uh, but she ain't messin' with no broke broke. Uh, now I ain't saying she a gold digger, uh, but she ain't messin' with no broke uh, no broke. Get down, girl, gon' ahead get down. You don't wanna do the smoke, but he can't buy. You go out to eat, he can't pay, y'all can't leave. His dishes in the back, you gotta roll up your sleeves. But, while y'all washing, watch him. He going to make it to a beans out of that toxin. He got that ambition, baby. Look at his eyes. This week he moppin' floors, yeah, next week is the prize. So, stick by his side. I know his dudes ballin', and yeah, that's nice. And they going to keep calling and tryin', but you stay right, girl. And when he get on, he leave your for a white girl. Down girl, don't take it down. Later registration. Cat song. West. let studio album. Gold digger. It's a Zema Zemai jemi Jamie Foxx no. Beima katalemena Girl on fire. It's Ye. Alicia. Kissin. Zemai Spirit of Marilyn calling me. Audibly, boiling. She said that she would never leave. Continue to torture me. Telling me to come with her. Underneath my comforter. And she brought a gun with her. Pills and some rum with her. Took me on the balcony. Telling me to jump with her. Me, I'm in the ghost, but. Doing stunts with her I ain't trying to be that They just wanna see that But I got him Aggie Cause I win the cold like Gabby She's just a girl And she's on fire, fire. fire than a fan. God. And in my backyard, that's a dear god and that's the horse range. And to my core fans, keep blessing me, do it to the test of me. X in the box, cause ain't nobody checking me. ገርልስ ኦን ፋየር የተሰኘውን የአሊሻ ኪስን ዜማ ነበር ያደመጥነው። ኒኪ ሚናጅ ነበረች ራፕ በማቀንቀን እየተባበረቻት። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ መሰናበታችሁ ኤምነም ወይን አይም ጎን እያለ በሚጫወተው የራፕ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅር እና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው Long words, I guess. Have you ever loved someone so much you've given on for? Not the expression, no, literally giving on for. When they know they're your heart, and you know you are their armor, and you will destroy anyone who would try to harm her. But what happens when karma turns right around to bites you? And everything you stand for turns on you to spite you. What happens when you become the main source of a pain? Daddy, look what I made. Dad's gotta go catch a plane. Daddy, where's mommy? I can't find mommy. Where is she? I don't know. Go play. Baby, your daddy's busy. Daddy's writing the song. The song ain't gonna write itself. I give you one underdog and you gotta swing by yourself. Then turn right around in that song and tell her you love her. And put hands on her mother who's a spittin' image of her. That's Slim Shady. Yeah, baby, Slim Shady's crazy. Shady made me. But tonight, Shady's rockin' by baby. Huh. When I'm gone, just carry on. Don't mourn, rejoice. Every time you hear the sound of my voice, just know that I'm lookin' down on you smilin'. Feel the pain so baby don't feel no pain just smile back when i'm gone just carry on don't mourn rejoice every time you hear the sound of my voice just know that i'm looking down on you smiling and not it will feel the pain so baby don't feel my Pain, smile I back. keep having this dream. I'm pushing Haley on the swing. She keeps screaming, she don't want me to sing. You're making mommy cry. Why? Why is mommy crying? Baby, daddy ain't leaving no more. Daddy, you're lying. You always say that. You always say this is the last time. But you ain't leaving no more. Daddy, you're mine. She's piling boxes in front of the door, trying to block it. Daddy, please. Daddy, don't leave. Daddy, no stopping. Ghost in the pocket. Block it, it's got a picture. This will keep you safe, Daddy. Take it with you. I look off, it's just me standing in the mirror. These sinking walls must be talking. Cause man, I can hear them. They're saying you got one more chance to do right. And it's too night. Now go out there and show them that you love them for it's too late. And just as I go to walk out of my bedroom door, it turns to a stage, they're gone, and the spotlight is on, and I'm singing when I'm gone, just carry. Every time you hear the sound of my voice, just know that I'm looking down on you, smiling, and not it not feel the pain. So, baby, don't feel my pain. Just smile back. And when I'm gone, just carry on. Don't on. rejoice. Every time you hear the sound of my voice, just know that I'm looking down on you, smiling, and not it not feel the thing. So, baby, don't feel my pain pain to smile. 60,000 people are jumping out this seat. The curtain closes. They're throwing roses at my feet. I take a bow and thank you all for coming out. They're screaming so loud. I take one last look at the crowd. I glance down. I don't believe what I'm seeing. Daddy, it's me. Help mommy, to bleeding. But baby wasn't sweeten. How did you get to Sweden? I followed ደሳሌ መኮንንን በሙዚቃ ዘና አድርጎ ስላቆየን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያዘጋጀናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።